የኢትዮጵያ መንግስት ባለፈው ዓመት በአገሪቱ የተቀሰቀሰው ከፍተኛ ተቃውሞ የመልካም አስተዳደር ጉድለት ውጤት መሆኑን ጠቅሶ ይህንን ለመቅረፍ ጥልቅ ተሃድሶ ማድረጉን ሲያሳውቅ ቆይተዋል። የሀገሪቱ የህዝብ እንባ ጠባቂ ተቋም በ209 ዓ ም ያከናወነውን የ11 ወራት የእቅድ አፈጻጸም ዘገባ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት አቅርቧል። የ26 ገጽ ዘገባው በመንግሥት ተቋሞች ውስጥ የሚያገለግሉ ሠራተኞች ላይ የሚደርሰው አድሎ፣ ሥልጣንን ያለግባብ መጠቀም፣ በልማት ስም ሰዎችን ከመሬታቸው ማፈናቀልና ሌሎች ጉዳዮችም በውስጡ እንደያዘ የተቋሙ ኃላፊ ወይዘሮ ፎዚያ አሚን ለዶቼቬሌ አረጋግጠዋል። ለልማት ሰዎች ከመሬታቸው ያለተገቢ ተገቢ ካሳ ተፈናቅለዋል የሚለውን ተቋሙ እንዴት እንደመረመረ ለቀረበላቸው ጥያቄ መረጃውን እኛ የምናገኘው በተለይ የተለያዩ የተበዳዮች እኛ ጋር የግል አቤቱታ ያቀርባሉ። እንዲሁም ደግሞ በተለያየ የህዝብ መድረክ፣ በተለያዩ ሚዲያ የምናገኛቸው መረጃዎች መነሻ በማድረግ በራሳችን ተነሳሽነት እንዲህ አይነት ስራዎች እየገባን እንመረምራለን። በምርመራ ሂደት ጉዳዩ የሚመለከታቸው የከተማ መስተዳደር ከቀበሌ ድረስ ያለውን እና Der Macher der Meinung ist noch in den Korob, ዜጎች ለልማት ከመሬታቸው ሲነሱ አስቀድሞ ካሳ ከፋፈል ላይ ችግር ያለ፣ እነሱ መልሶ ማቋቋም ላይ ችግር ያለ እና በርካታ ችግሮች እንዳሉ አይተናል። ያንን ለማስተካከል ቢሆን የተጀመሩ ስራዎች አሉ። እነዛ ግን የተጠናከሩ አይደሉም እና እነሱ ቶሎ በፍጥነት የተጀመሩ በፍጥነት ተጠናከው መቀጠል አለባቸው። አስቀድሞ ግን የደረሱ ችግሮች እና በደሎች ካሉ ግን ቶሎ መታረም እንዳለባቸው አያስቡም። በዶች ቤሌ የፌስቡክ ድረገጽ ላይ በአካሄድነው ውይይት መልካም አስተዳደር ላይ የባሴ እንጂ የተሻለ ነገር አልታየም። ለምሳሌ ማዘጋጃ ቤት ከመሄድ ቢበር ይሻላል፣ ጥልቅ ችግር እንጂ ጥልቅ መፍትሄ የለም የሚሉትን አስተያየቶች አጋርተናል። መንግስት ጥልቅ ታድሶ እንዳደረገና የመልካም አስተዳደር እጦትን ለማረም እቅድ ቢኖረውም አሁንም ችግሮች እንዳሉ ወይዘሮ ፎዚያ ለዶችቤሌ ይናገራሉ። የተጀመሩ ስራዎች ቢኖሩ አሁንም ሙሉ ለሙሉ ከዛ ችግር ውስጥ የተወጣበት እንዳልሆነና ችግሮች የመኖራቸውና አሁንም ትኩረት የሚፈልግ ጉዳይ ነው። ጥልቅ ታድሶ የሚለው ከቃሉ በላይ ፋይዳ ያለው ነገር ሰርተዋል ብዬ አላምንም፣ የሚለው የሰብአዊ መብት ተሟጋች በፍቃዱ ኃይሉ በስፋት የተሰራው ስራ የመንግስት ሰራተኛውን በፖለቲካ የማጥመቅ ስራ ነው ይላል። መንግስት አሁንም ስህተቱን ማረም አልቻለም በማለትም በፍቃዱ እንደሚከተለው ይተነትናል። በማንኛውም የልማት ይሁን የማንኛውም ነገር ላይ ህዝብ መሳተፍ አለበት። ህዝብ የማይፈልገው ነገር እንዳይደረግ የሚቻለውም በዛ መንገድ ብቻ። ስለዚህ ህዝቡን ማሳተፍ ምንም ሙከራ አልተደረገም። ሌላው ቀርቶ አሁን አዳዲስ ነገሮች እየመጡ ነው። ለምሳሌ ባለፈው ማስተር ፕላን ተሰረዘ። ከዛ አሁን አዲስ ማስተር ፕላን፣ ያ ማስተር ፕላን ህዝብ ተወያይቶበት አልተወያየበትም። መጀመሪያ ከህዝብ ወደ ላይ የሚወጣበት ቦተማ ፓፕሮች መገንባት አልቻሉም። አሁን የኦሮሚያ ከአዲስ ማግኘት ያለባት ልዩ ጥቅም በሚል የወጣው ረቂቅ የተለያየ እንደዚሁ ቁጭት እያስነሳ ነው። ስለዚህ ይሄ ራሱን የቻለ ምንድነው የሚያስገነዝበው? ከህዝቡ ሳይሆን እናውቅልሃለን አፕሮች አሁንም ቀጥሏል። በፍቃዱ ገዢው ፓርቲ የተነሳውን ተቃውሞ የመልካም አስተዳደር እጦት መሆኑን ከጅምሩ ስላመነ የህዝብ እንባ ጠባቂ በእንዲህ ያለ ዘገባ ይዞ እንዲመጣ አጀንዳው ተቀምጦለታልም ባይ ነው። በፈቃዱ ታስሮ እንደነበረና በዋስ እንደተፈታ ጠቅሶ ይሁን እንጂ በጉዳዩ ላይ ብይን ማግኘት ስኖርበት በቢሮክራሲ ምክንያት ለአንድ ዓመት ሙሉ ቀጠሮ እንዳልተያዘለት ይናገራል። በዚህ ጊዜ ውስጥ ያጋጠመውን ይዘረዝራል። ለምሳሌ አክል የመንቀሳቀስ መብት የለኝም፣ የጉዞ እግድ አለብኝ ምናም ብዙ ነገሮች በቃ ህይወትህ እየተሰነካከሉ ነው። ስራ በቀላሉ ማግኘት አትችልም። ምና የኔ ብቻ የግል ችግር አይደለም። ይሄ ኦልሞስት በሁሉም ጉዳይ ላይ ፍርድ ቤት የሚመላለሱ ሰዎች የሚያውቁትን ዳኞች አጀንዳቸው ነው፣ በቃ ቀርቦ የሚታሰባቸው እና በሰበብ አስባቡ ረዣዥም ቀጠሮ እየሰጡ ይጉላላሉ። በተለይ ለታሰሩ ሰዎች ይሄ ከባድ ነው። ምክንያቱም አንዳንዴ የተጠረጠርክበት ወንጀል ከሚያስቀጣው በላይ ነው የምትታሰረው። በፍርድ ቤት አካባቢ ያለውን የአስተዳደር ጉዳይ በተመለከተም እንደሚሰሩ ወይዘሮ ፎዚያ ጠቅሶ ግን እንደ አጋጣሚ ሆኖ በዚህ ዓመት በዛ ላይ አልሰራንም በማለት ለዶችቬሌ ተናግረዋል።